ሂላሪ ክሊንተን የዲሞክራቲክ ፓርቲያቸው እጩ ሆነው ተመረጡ። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ታሪክ የመጀመሪያዋ ሴት የአንድ አብይ ፓርቲ ፕሬዝደንታዊ እጩ በመሆንም ታሪክ ሰርተዋል። ተፎካካሪያቸውን የሪፑብሊካኑን እጩ ዶናልድ ትራምፕን አስመልክቶም በንግግራቸው ጠበቅ አድርገው ባቀረቡት ነቀፌታ ፍርሃትን በማንገስ አሜሪካን ዳግም ታላቅ አገር እናድርግ የሚለውን የተቀናቃኛቸውን የምርጫ ዘመቻ ንግግር ክፉኛ ነቅፈዋል። ጉባኤውን ካስተናገደችው ከፊላደልፊያ ከተማ ባልደረባችን ሶራ ሀለኬ ተከታዩን አጠናቅረዋል። አንድነታችን የጥንካሬያችን ልዩ መለያ በሚል መፈክር ትናንት ማታ የተጠናቀቀው የዴሞክራቶች ጠቅላላ የፓርቲ ስብሰባ ሂላሪ ክሊንተንን ለመቀጥሎ ውድድር ማዘጋጀት ብቻ ሳይሆን ስሜታዊና ተስፋ የተላበሰ ነበር። የተለያዩ የሃይማኖት ሰዎች እና የፖለቲካ ፓርቲ ተወካዮች፣ ከህብረተሰቡ የተወጣጡ እና ሌሎችም ተናጋሪዎች የተገኙበት ስብሰባ አገራቸውን ወደ ተሻለ ደረጃ ሊያደርሱ የሚችሉ ብቸኛ ተወዳዳሪ ሂላሪ ክሊንተን ብቻ እንደሆኑ ነው የሚናገሩት። ታዋቂው የቅርጫት ኳስ ተጫዋች ካሪም አብዱል ጀባር፣ የፔንሲልቬኒያ አስተዳዳሪ ቶም ውልፍ እና ዝነኞቹ የአሜሪካ ዘፋኞች ኬሮል ኪንግ እና ኬቲ ፔሪ፣ ሌሎችም ጭምር የተገኙበት እና ሌሎቹን በመገኘት ሌሊቱን በማድመቅ ሂላሪ ክሊንተንን አመጓግሷል። ከዚህ በኋላ ነበር ሂላሪ ክሊንተን በልጃቸው ቸልሲ ክሊንተን አማካኝነት ወደ መድረክ ተመርተው እንዲህ በማለት ያበሰሩት and so, my friends, it is with humility, determination, and boundless confidence in America's promise. ስለዚህም ጓደኞቼ የዩናይትድ ስቴትስ እጩ ፕሬዝደንታችሁ እንድሆን መመረጤን ስቀበል በትህትና በቁርጠኝነትና አሜሪካ ባለታላቅ ተስፋ ሀገር መሆኗን ያለምንም ገደብ በመተማመን ነው በአንድ ሰዓት ንግግራቸው የተለያዩ ርዕሶችን የዳሰሱት ሂለሪ ክሊንተን ከአዳራሹ የተለያዩ ተቃውሞ ድምጽ እና ጽሑፎች ጎላ ብለው ቢታዩም ደጋፊዎቻቸው የሂለሪን ስም መላልሰው በመጥራት የተቃውሞችን ድምጽ በልጦ ተሰምቷል። የተሰጣቸውን ከፍተኛ ኃላፊነት በአግባቡ እንዲወጡ አብረ እነሻ በማለትም ጠይቋል። Let's look to the future with courage and confidence. Let's build a better tomorrow for our beloved children and our beloved country. And when we do, America will be greater than ever. Thank you. ለምንወዳት ሀገራችን የተሻለች ቀን እንድትሆን እንስራ። ያን ያደረግን እንደሆን አሜሪካ ከምንጊዜውም የሚበልጥ ታላቅ ትሆናለች። አመሰግናችኋለሁ። እግዚአብሔር ዩናይትድ ስቴትስን ይባርክ። እናታቸው ከዘጠኝ ዓመት በፊት ከፕሬዝዳንት ኦባማ ጋር ለፕሬዚዳንታዊ ምርጫ ሲወዳደሩ ሳይሳካላቸው ቀርቶ በምርጫው ከተሸነፉ በኋላ በዛችው ምሽት ከባታቸው ከቢል ክሊንተን ጋር የየራሳቸውን ምርጫ ሙቪ ወይም ደግሞ ፊልም ማየቱን ያስታወሰችው ልጃቸው ቸልሲ ክሊንተን ሂለሪን በጀግንነት ታወድሳቸዋለች። I'm voting for a fighter who never, ever gives up, and who believes that we can always do better when we come together and we work together. እኔ ድምጼን የምሰጠው ፈጽሞ ፈጽሞ ቢቀርስ በተወውስ ሳትል ለምትታገለዋ ነው የእኔ ድምጽ። የተሻለ ውጤት የምናመጣው አብረን ሆነን ስንሰራ መሆኑን ለምታምነዋ ነው። አሜሪካ በአሁኑ ጊዜ ቆራጥና ለስራ ብቁ የሆነ ሰው ያስፈልጋታል ያሉት ሂላሪ ክሊንተን ተቀናቃኛቸው ዶናልድ ትራምፕ አሜሪካን ለመምራት ብቁ አይደሉም፣ ዝግጁም አይደሉም ብለዋል። if you dare imagine imagine him in the oval office facing a real crisis ዋይት ሀውስ ጽህፈት ቤት ሆነው የተደቀኑ ተጨባጭ ቀውሶቹን ቀውሶችን ሲጋፈጡ ይታያችሁ። በትዊተር በተጻፉ ጥቂት ቃላት ብው የሚል ሰው የኒውክሌየር መሳሪያዎቻችንን ቃታ እንዲይዝማ ልናምነው አንችልም። ተፎካካሪያቸው ዶናልድ ትራምፕ ግን በሰሞኑ ንግግራቸው መልሰን የሁለተኛ ዙር የኦባማን አስተዳደር አንፈልግም በማለት መላልሰው ተናግረዋል። ለሌላ ዙር የአራት ዓመታት የኦባማ አስተዳደር እንዲቀጥል አንፈቅድም። ምክንያቱም አጭበርባሪዋ ክሊንተን በመሰረቱ ያንን ነው የሚያደርጉት። ሌላ የኦባማ አስተዳደር ፈጽሞ ልንፈቅድ አንችልም። ሌላው ተናጋሪ የፓኪስታን ተወላጅ እና የእስልምና ሃይማኖት ተከታይ የሆኑት ካዚም ካን ልጃቸው የአሜሪካ ወታደር ሆኖ እያገለገለ እያለ ሕይወቱን ለአሜሪካ መስጠቱን አውስተው እንዲህ በማለት ስለ ትራምፕ ተናግሯል። ዶናልድ ትራምፕ በተደጋጋሚ የሙስሊም እምነት ተከታዮችን ስም አጉድፈዋል። በተደጋጋሚም ነቀፌታ አቅርበዋል። ሂለሪ ክሊንተን በርኒ ሳንደርስን አመስግነው ደጋፊዎቻቸውን ደግሞ ሰምተናቸዋል፣ ፍቅራቸውን አይተናል፣ አብረን እንሰራለን በማለትም ተናግሯል። በርኒ ሳንደርስ በትዊተር መልእክታቸው ለሂለሪ ክሊንተን ባስተላለፉት መልእክት የደስታ መልእክት ሲያስተላልፉላቸው አብረን እንበረታለን፣ አብረን እንስራ በማለትም ጥሪ አስተላልፏል ለሂለሪ ክሊንተን እና ለደጋፊዎቻቸው የአራት ቀኑ ኮንቬንሽን ወይም ደግሞ የፓርቲው ጠቅላላ ስብሰባ ትላንትና ስጠናቀቅ ምሽቱ የደስታ ፊኛ እና የተለያዩ የደስታ ፍንጮች ወይም ደግሞ የደስታ አበባዎች የተበተኑበት የዘነቡበት ነበር። ከዚህ በኋላ ሂለሪ ክሊንተንና ደጋፊዎቻቸው በየስቴቱ በመዞር ህዝብን ማንቀሳቀስ ወይም ደግሞ ማነቃቃት እና መስከረም ላይ ለምትደረገው ፕሬዚዳንታዊ ክርክር ከዶናልድ ትራምፕ ጋር መቅረብ ነው። ሶራ አለኬን እናመሰግናለን። ከመጨረሻዊ ቀን የሂላሪ ክሊንተን የተመረጡበትን ከተቀበሉበት ምሽት ያጠናቀረውን ነበር የሰማ ነው። የ42ኛው የዩናይት ስቴትስ ፕሬዚዳንት ቢል ጀፈርሰን ዊሊያም ክሊንተን ባለቤት የቀድሞዋ ቀዳማ የመቤት እና የቀድሞዋ ሴናተር የ68 ዓመቷ ሂላሪ ክሊንተን እጩነታቸውን በተቀበሉበት ወቅት ባሰሙት በትላንቱ ምሽት ንግግራቸው አሜሪካውያን በአንድነት ለለውጥ እንነሳ ሲሉ የተለያዩ የፖሊስ እቅዶቻቸውንም አስተዋውቀዋል። ሚስተር ትራምፕ በሪፐብሊካኑ ጉባኤ የአሜሪካን ችግር የምፈታው እኔ ብቻ ነኝ ላሉትም፣ ሰራዊታችንስ፣ የፖሊስ አባላትስ፣ የእሳት አደጋ ተከላካዮችስ፣ ሐኪሞቻችን፣ ነርሶቻችን፣ መምህራን፣ ባለነዋዮች ልጆቻቸው ለዚህ ሀገር መስዋዕትነት የሆኑ እናቶች ወዴት ሄደው ነው ሲሉም በክፉኛ ነቅፏቸዋል።